The Voice of America. በህወሓት ላይ የተወሰደው እርምጃ በሌሎችም የሀገሪቱ ክፍሎች የፖለቲካ ዓላማቸውን በኃይል ለማስፈጸም በሚንቀሳቀሱ ኃይሎች ላይም ሊወሰድ ይገባል ሲል ኢዜማ አሳሰበ። ሰራዊቱና ሌሎች የጸጥታ ኃይሎች በሚወስዷቸው የህግ ማስከበሪያ እርምጃዎች የሁሉንም ዜጎች ሰብአዊና ዲሞክራሲያዊ መብቶች ያከብሩ ዘንድም ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩን ይዟል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ከቀትር በኋላ በዋና ጽህፈት ቤቱ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ የሀገር ሰላምንና አንድነትን ለማረጋገጥ የሚወሰድ እርምጃ በፍጥነት እንዲጠናቀቅ ያሳስባል። ከዚያ በኋላም የሀገሪቱ ትኩረት ሙሉ ለሙሉ ዴሞክራሲያዊ ስርዓትን በመገንባት ላይ እንዲሆንም ይጠቁማል። የሀገሪቱ የመከላከያ ኃይል በትግራይ ክልል ህወሀት ቃጥቶበታል ያለውን ጥቃት በመመከት እያካሄድ የሚገኘው ህግን የማስከበር ተግባር በዚያ ብቻ መወሰን የለበትም ይላል ትዕግስት ወርቁ የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባልና የሴቶች ጉዳይ ተጠሪ። የኢፌድሪ መከላከያ ሰራዊት ራሱን ለመከላከል ለሀገር አንድነትና ሰላም ከፍተኛ እና ተደጋጋሚ ስጋት ሲደቅም የነበረውን ህወሀት ላይ መውሰድ የጀመረው እርምጃ በሌሎች የሀገራችን አካባቢዎች ኃይልን ተጠቅመው የዜጎችን ደህንነት እንዲሁም የሀገር ሰላም እና አንድነት ላይ አደጋ በመጣል የፖለቲካ ዓላማቸውን ለማስታካት የሚንቀሳቀሱ ኃይሎችን በሙሉ ስርዓት የሚያስይዝ እና ከአሁን በኋላ የፖለቲካ ዓላማን ለማሳካት ከሰላማዊና ህጋዊ መንገድ ውጭ ለመንቀሳቀስ ያሉ አማራጮች በሙሉ ለአንዴና ለመጨረሻ ጊዜ የሚዘጋ መሆን ይኖርበታል። ፓርቲው በአሁኑ ወቅት የሀገር መከላከያ ሰራዊቱ ለሚያከናውነው ተግባር የኢዜማ አመራር አባላትና መላው አባላት ያላቸውን ድጋፍም አረጋግጠዋል። ትዕግስት ወርቁ በሁሉም አካባቢዎች ችግር ሲያጋጥም አስፈላጊው መስዋዕትነት እየከፈለ የሚጠብቀን የሀገር መከላከያ ሰራዊታችን በዚህ ወቅት ከውጭ ጠላቶች ሀገርን የመከላከል እና ከሀገር ውስጥ የጥፋት ኃይሎች ሀገርን የመታደግ ድርብርብ ከባድ ኃላፊነቶችን እንደተሸከመም እንረዳለን። ምንም እንኳን ተደራራቢና አስቸጋሪ ኃላፊነት ቢሆንም የተቋቋመበት ኃላፊነት እና የተሰጠው ህገ መንግስታዊ ግዳጅ በመሆኑ እንደሚወጣው እናምናለን። በዚህ አጋጣሚ የኢፌዴሪ መከላከያ ሰራዊት የሀገርን አንድነትና ሰላም ለማስከበር የሚወስዳቸው እርምጃዎችን የኢዜማ አባላት እና አመራር ሙሉ በሙሉ ከጎኑ እንደሚቆሙ ለማረጋገጥ እንወዳል ይሁንና ይህን ሕግ የማስከበር ስራ ያለውን ተግባር በሚያከናውንበት ወቅት ሰራዊቱም ሆነ ሌሎች የጸጥታ ኃይሎች ሊያደርጉት ስለሚገባ ጥንቃቄም አጽንኦት ሰጥቶ ጥሪ አቅርበዋል። የመከላከያ ሰራዊቱና ሌሎች የመንግስት የጸጥታ ተቋማት የሕግ የበላይነትን ለማረጋገጥ የሚወስዷቸው እርምጃዎች የሁሉንም ዜጎች ሰብአዊና ዲሞክራሲያዊ መብቶች ያከበረ ሰላማዊ ዜጎችን በተለይም ህጻናት፣ ሴቶች እና በዕድሜ የገፉ አረጋውያንን ማንኛውም ጉዳት እንዳይደርስባቸው አስፈላጊው ጥንቃቄ ሁሉ እንዲደረግ ልናሳስብ እንወዳለን። የዜጎችን ደህንነት እንዲሁም የሀገር ሰላምና አንድነትን ለማስከበር የሚወሰዱ እርምጃዎች በተቻለው አቅም በአጭር ጊዜ ተጠናቆ በሁሉም አካባቢዎች መደበኛ የዕለት ተዕለት እንቅስቃሴ የሚቀጥልበት ሁኔታ ሊመቻች ይገባል። ፓርቲው በዚህ የጽሁፍ መግለጫው በሀገሪቱ ያሉ የፖለቲካ ፓርቲዎችና መንግስት በአንድ ላይ ሆነው ዲሞክራሲያዊ ስርዓት ለመገንባት ሊያደርጉት ይገባል ያለውን አቅጣጫም ጠቁመዋል። ሁሉም የፖለቲካ ፓርቲዎች የሀገር አንድነትና ሰላም ላይ ተቀራርበው እንዲሰሩ የሚያስችል ከምር የሚወሰድ የውይይት መድረክ መዘጋጀት አለበት። ይህ ውይይት ላይ የሚሳተፉ የፖለቲካ ኃይሎች ግን ሁሉም የሕግ የበላይነትንና እና የፖለቲካ ፓርቲዎች የፈረሙትን የቃል ኪዳን ሰነድ የሚያከብሩ መሆን አለባቸው። የደህንነትና የፍትህ ተቋማት ኃላፊነታቸውን በሚገባ መወጣት መቻላቸው በፖለቲካ ፓርቲዎች መካከል የሚደረገው ውይይት ውጤታማ እንዲሆን የማይተካ ሚና ይኖረዋል። በመሆኑም መንግስት ኃይልን የመጠቀም ብቸኛ ስልጣኑን አረጋግጦ እውነተኛና ለውጥ ማምጣት የሚችል ውይይት እንዲጀመር መንገድ የመጥረግ ስራውን በአፋጣኝ አጠናቅቆ ሁላችንም ትኩረታችንን ወደ ዲሞክራሲያዊ ስርዓት ግንባታ እንድናዞር ብርቱ ጥሪያችንን እናቀርባለን። ከትናንት ወዲያ በትግራይ ክልል ወታደራዊ ግጭት ከተጀመረ ወዲህ አንዳንድ የምዕራብ መንግስታት ግጭቱ እንዲረግብና ጉዳዩ በሰላም እንዲያልቅ ካደረባቸው ስጋት ጭምር ሀሳብ እየሰነዘሩ ነው። ኢዜማ እንደ አንድ ፓርቲ በዚህ ጉዳይ ላይ ምን አስተያየታለሁ ለሚለው የጋዜጠኛ ጥያቄ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ የሚከተለውን መልስ ሰጥተዋል። ወደ ዴሞክራሲያዊ ስርዓት እንሻገር ካልን ዴሞክራሲያዊ ስርዓት የሚፈልገው አንድ ነገር ቢኖር ሰላም። ሰላም በሌለበት ዴሞክራሲያዊ ስርዓት መፍጠር አይቻልም። የአገር አንድነት በሌለበት ስለ ፖለቲካ ማውራት አንችልም፣ ስለ ዴሞክራሲያዊ ስርዓት ግንባታ ማውራት አንችልም። የአገር አንድነትና ሰላም በሚታወክበት ጊዜ በተቻለ መጠን በሰላማዊ መንገድ ለመፍታት ሙከራ ማድረግ ጥሩ ነው። ከዛ ውጭ ግን በአጠቃላይ የሀገሪቱን ሕልውና የሚፈታተኑ ጉዳዮች ላይ ዝም ብለን ከዚህ በፊት ሲሆን በነበረው አይነት ወይ በይቅርታ፣ ወይ በዝምታ፣ ወይ በምን ይታለፋል ወይም እየተባለ መካሄድ አለበት ብያለም። ዘላቂ የሆነ መፍትሄ ይፈልጋል ይሄ ነገር። ያን ዘላቂ መፍትሄ ለማግኘት በመጀመሪያ ሰላማችንን ማስከበራል። ሁሉም ሰው የሚጫወትበት የጨዋታ ሕግ እኩል መሆን አለበት ለሁሉ ለመንግስትም ሆነ ከመንግስት ውጭ ያሉ ፓርቲዎች በተቀምጠው የጨዋታ ህግ። ይሄ የጨዋታ ህግ ደግሞ በጋራ ያጸደቅ ነው፣ የፓርቲዎች የጋራ ቃል ኪዳን አለ። ያንን ተከትለን ካልሄድን በቀር ማንም ድርጅት በፈለገ ጊዜ እንደፈለገ በሚሆንበት ሁኔታ ወይም ፈረንጅ መጥቶ የለም አንድ ግጭት ሲነሳ ተረጋጉ፣ ተረጋጉ፣ ሁሉ ነገር ተው ይሉናል በሚል የሚኬድበት ነገር አለ። አይ ቲንክ በዚህ ላይ በጣም ግልጽ መሆን ያለብን ይመስላል። የፓርቲው አመራር አባላት ለሌሎች ተመሳሳይ ጥያቄዎችም መልሶች ሰጥተዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ God, is All about.